የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዴሞክራቲክ ፓርቲው ተፎካካሪዎች እጯቸውን መለያ ምርጫ የባለሙያ ግምገማ ነው። ተከታዩ አሉላ ከበደ ፕሮፌሰር አለማየሁ ገብረ ማርያምን ጋብዘዋል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። የሕግ ባለሙያም ናቸው። ወደ ውይይታቸው እንለፍ። ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ ለጊዜዎ አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዝከኝ አሉላ። ያ ታላቅ ጊዜ ተመልሶ መጥቷል። በዩናይት ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቶች ፉክክር ሱፐር ቲስቴ ወይም ታላቁ ማክሰኞ የሚባለው በአንድ ጊዜ አስራ አራት ግዛቶች ድምጽ የሚሰጡበት ቀን በትላንትናው ምሽት አልፏል። ያልተጠበቁ ውጤቶችም የታዩበት ነው። አራት ግዛቶች ውስጥ በተካሄደ ምርጫ አሸናፊ የነበሩት የቨርመንቱ ክፍለ ግዛት ሴናተር በርኒ ሳንደርስ ሶስቱን አሸንፈው ነበረ። አንዱን ብቻ አሸንፈው የነበሩት የቀድሞ ምክትል ፕሬዚዳንት ጆ ባይደን በትላንትናው ምርጫ የቀናቸው ይመስላል። የአስር ግዛቶችን ድምፅ አግኝተዋል። እስኪ አጠቃላይ ግምገማው እስካሁን ባለው የምርጫው ሂደት ምን ታዘቡ? በጣም ጥሩ ጥያቄ ነው። እንደ ጠቀስከው የኦባማ ቫይስ ፕሬዚዳንት የነበሩት ጆሴፍ ባይደን ጥቂት ቀናት በፊት እስካለፈው ሳምንት ጊዜ በቃ አለቀላቸው። እንደውም የእሳቸው ካምፔን ወይንም የውድድር ስልት ገንዘብም ብዙ አልነበረውም። በቃ ተስፋ የላቸውም ተብሎ ነበሩ እና በዛኛው ደግሞ በርኒ ሳንደርስ በጣም የተጨመረ መንፈስም ጉልበትም እያሳዩ ስለመጡ አሁን ትላንትና በሆነው ምርጫ ትልቅ ለጆ ባይደን ጉልበትም የሰጣቸው ነው ይመስለኝ። ይህንም ሊያደርጉት የቻሉት በመጨረሻ ላይ እንግዲህ ዴሞክራቶች ምንድን ነው የሚበጀን ወይንም ምን አይነት ጥያቄ ለመመለስ ፈልገው ነው ነው እንደ ጠቀስከው አስር ግዛቶች ውስጥ ሊገፉት የቻሉት በእኔ አስተያየት ከሁለቱ ቢመረጥ ከሳንደርስ ባይደን ቢመረጥ ማን ነው ሊያሸንፍ የሚችለው፣ እና ሁለተኛ ደግሞ የህዝቡን ስሜት እና የህዝቡን የልብ ትርታ የትኛው ነው የበለጠ ሊያስተጋባ የሚችለው ነው። በኔ አስተያየት እንግዲህ ባይደን ሊያሸንፍ ይችላል። ብሮድ ኮዋሊሽን ወይም ሰፋ ያለ ስብሳቤ አድርገው ነው። በእድሜ በጾታ በአካባቢ በአስተሳሰብ ሰፋ ያለ ጥምረት ይዘዋል እያሉን ነው። ትክክል። አዎ፣ በተለይም ዋና ዋናዎቹ እንግዲህ ዴሞክራቲክ ፓርቲ የሚባለው ራሳቸውን የቻሉ ዋና ዋና አንኳር የሆኑ ድርጅቶች አሉ። በተለይ በአፍሪካን አሜሪካንስ ኮንሰርቫቲቭ የሚባሉት ኮንሰርቫቲቭ ዴሞክራት ጠና ጠና ያሉ ሰዎች፣ እነዚህ እነሱ ናቸው በብዛት ወጥተው ይሄን ሊያደርጉ የቻሉት። ሳንደርስ እንግዲህ አብዛኛው ይሄ ሊብራልስ የሚባሉት በተለይ ወጣቶች፣ በተለይ እንደ ላቲኖ በካሊፎርኒያ ውስጥ እነዛ እነዛ ናቸው ሊወጡ የቻሉት እና ይህም ሊሆን የቻለው በሚያስደንቅ ሁኔታ ጆ ባይደን ብዙ ገንዘብም አላወጡም፣ ብዙ ገንዘብም አልነበራቸውም። ከውጭም የሚያገኙት ገንዘብ በጣም አነስተኛ ስለነበረ ብዙ ገንዘብ አልነበራቸውም፣ አላወጡም። የሚሉት ለምረጡኝ ዘመቻ የሚወጣ ገንዘብ ከሌሎች ከደጋፊዎች የሚሰባሰብና ተሰሚነታቸው ያህል የሚያገኙት ገንዘብ እሳቸው እየመሩ ስላልነበረ ያ ገንዘብ አልነበራቸውም። ብዙም ማስታወቂያ በቴሌቪዥን አላስተላለፉም እያሉን ነው። አዎ ትክክል፣ ትክክል እንደሱ ነው። ስለዚህ ከኋላ መጥተው እንደዚህ አስር ግዛቶች በማሸነፋቸው የበለጠ ሞሜንተም ወይንም መንደርደሪያ ከአሁን በኋላ ወደፊት ሊሰጣቸው ይችላል። እንግዲህ ሁለቱ ናቸው ካሁን በኋላ በውድድር ላይ ሊኖረው የሚችሉት። ሌሎቹ ያው ወጥተዋል። እንደውም አሁን ጥቂት ደቂቃዎች በፊት ብሉምበርግ ብዙ ሚሊዮን ያጠፉት ኒውዮርክ ከተማ ከንቲባ እሳቸውም ከውድድሩ ወጥተው ድጋፋቸውን ለጆ ባይደን ሰጥተዋል። ይሄ ራሱ በጣም ትልቅ የድጋፍ እና ለሕዝቡም የሚሰጠው ጥቆማ ጆ ባይደን ነው እንጂ በርኒ ሳንደርስ ከትራምፕ ጋር ተወዳድሮ ያሸንፋል አያሸንፍም የሚል ስሜት የሚሰነዝር ይመስለኛል። መልካም ፕሮፌሰር አለማየሁ አሁን በመጨረሻ ከተናገሩት ሀሳብ እንንጠቅ። እነኚህ ሁለት ተፎካካሪዎች እንደ ገለጹት አብዛኞቹ ዛሬ የመጨረሻው ማይክ ብሉምበርግ የቀድሞ የኒውዮርክ ከንቲባ ከአምስት መቶ ሚሊዮን ዶላር በላይ ለምርጫ ዘመቻቸው ያወጡ፣ በንጽጽር ሲታይ የጆ ባይደን አስራ አምስት ሚሊዮን ብቻ ነው ለማስታወቂያ ያወጡት። ያም ሁሉ ገንዘብ ካፈሰሱ በኋላ የመጀመሪያቸው በሆነው ምርጫ ውድድር ጥሩ ውጤት ያላመጡት ዛሬ ሊለቁ መሆናቸውን ብቻ ሳይሆን ድጋፋቸውን ለጆ ባይደን እንደሚሰጡ ገልጠዋል ፕሮፌሰር አለማየሁ ይሄ ተመራጩ እገሌ ይሆናል የሚለው በመጨረሻው ውድድሩ የሚካሄደው ከነኚህ እጩዎች በአንዱ ዲሞክራትን ወክሎ በሚቀርበውና በፕሬዚዳንት ትራምፕ መካከል ስለሆነ፣ በእርግጥ ምንድን ነው ተመራጭ ይሆናል የሚለውን ስሜት እንዲያሳድር ያደረገው? ጆ ባይደን ሊመረጡ ይችላሉ፣ አሸንፈው እጩ ሆነው ቢቀርቡ የሚለው ሳንደርስ ቢሆኑ ያለመመረጥ እድላቸው የሰፋ ነው የሚለውን በመራጮቻቸው ዘንድ ሊያሳድር የቻለው ምንድን ነው? ያ መመዘኛ ከየት መጣ? አንደኛ ሴኔተር ሳንደርስ ለአሜሪካን ሕዝብ በኔ አስተያየት ና እዚህም ሀገር አምስት ዓመት ኖሬ እንደተገነዘብኩት በጣም ራዲካል ነው። ያመጡትም አስተሳሰብ ሁኔታ ና ተጨባጭ ሁኔታ በተለይ በትረምፕ ጊዜ የሚነገሩት ነገሮች ና እየተሰሩት ሰሩት ስራዎች ጋራ ና የሕዝቡንም ስሜት የሚከተል አይመስለኝም። ሰፋ ያለውን ሕዝብ ማለት ነው። ለምሳሌ ብንል በጣም ሕዝቡን የሚከፋፍሉት ነገሮች አሁን የውጭ ዜጋዎች ወይንም የውጭ ሰዎች ሀገር ውስጥ መጥተው ምን ይደረግ ለሚለው ሳንደርስ የሚሉት ዲፖርቴሽን ይቁም፣ እንደውም ለአንዳንዶቹ ዜግነት መብት ይሰጥ የመሳሰሉትን ነገር ይናገራሉ። ሌላ ደግሞ በታክስ በኩል ብዙ ነገሮች አሉ። ለምሳሌ ተማሪዎች ወደ አንድ ነጥብ ስድስት ትሪሊዮን ዶላር የሚሆን መንግስት የሰጠው ብድር አለ፣ እሱ ሁሉ ይሰረዝ ነው የሚሉት። ወደ ሁለት ነጥብ አምስት ትሪሊዮን ብር ወጥቶ ለህዝብ በሙሉ ቤት ይሰራ ቤት የሌለው ሰው ይሄ ጎዳና ዳሪ የሚባለው ነገር ይጥፋ። ሶሻል ሴኪሪቲ የሚባል ነገር አለ። ሎንግ ተርም በጣም በጣም ከታክስ ጋር የተያያዙ እና ከህዝቡ ጋር አብረው የሚሄዱ አይደሉም። እንደውም ራሱ ዴሞክራቲክ ሶሻሊስት ነኝ የሚል ነው አሜሪካ ነገር ውስጥ በአሁኑ ጊዜ ይሄ ሶሻሊዝም የሚባለው ነገር ተቀባይነት ያለው አይመስለኝም። ግን አንዳንድ እሱን የሚደግፉት በተለይ በወጣቶች፣ እንደዚህ በከተማ አካባቢ ያሉ ሰዎች እንደዚህ እሱን ሊደግፉት ይችላሉ። ግን ባይደን ደግሞ የሚሉት ምንድን ነው ምንድን ነው እዚህ ሀገር ቅቤና ዳቦ የሚሉት ነገር አለ። ብሬደን በተር የሚሉት እሾች አሉ። ለምሳሌ በፌዴራሉ መንግስት የሚኒመም ዌጅ የሚሉት ወይም በሰዓት የሚከፈለው ወደ አስራ አምስት ብር ይውጣ ብለዋል። ትንሽ ገንዘብ የሚከፈላቸው ሰዎች ከፍ ያለ ክፍያ እንዲከፈላቸው እድል የሚጠይቅ ነው። ትክክል ትክክል እንደሱ ነው። እነዚህ ለምሳሌ ቀደም አድርጌ የጠቀስኳቸው ኢሊጋል ኤሊየንስ የሚሏቸው እዚህ ሀገር የመጡትን እዛ ላይ ደግሞ በስነ ስርዓት ባለው መንገድ አንዳንዶቹ ለምሳሌ ድሪመርስ የሚሏቸው አሉ። ወጣቶች ልጆች ሆነው እዚህ ሀገር መጥተው ራሳቸውን በትምህርት ላይ ያስተማሩት ለእነሱ ለእነሱ መንገድ እንከፍትላቸዋለን። ግን ዝም ብሎ በሩን ከፍተው ማንም ሰው ይግባ የሚለውን ነገር ባይደን አይቀበሉም። በተለይ ደግሞ በታክስ ካየ ነው ካፒታል ጌንስ የሚባል አለ፣ እሱ ከፍ እንዲል። ኮርፖሬት ታክስ ደግሞ ኩባንያዎች የሚከፍሉትን ከፍት እንዲል ሌላ ደግሞ ይሄ ኢንፍራስትራክቸር የሚሉት ነገር አለ፣ መሰረተ ልማት የሀገሪቷን ድልድዮች፣ መንገዶች፣ የሚፈራርሱትን ነገሮች እሱን እየሰራን ስራ እንፍጠር ነው። በተለይ ደግሞ በመከላከያ ዲፌንስ ፈንዲንግ የሚሉት የመከላከያ እሱን እየበለጠ እንጨምር ነው። በተለይ ደግሞ ያሉ የጦር ወታደሮች በዓለም ላይ ያሉትን እነሱ እናስቀምጥ ነው የሚሉት። ባይደን ወደ መካ ማደሬት የሚባለው ወይ ወደ መካከለኛው ህዝቡን የሚያሰባስብ አይነት ላይ ነው ያሉት። በሳንደርስ ደግሞ ከድሮ ጀምሮ የዛሬ ሰላሳ አርባ ዓመት ጀምሮ የሚያደርጉትን ሞር ራዲካል ሶሻሊስት የሆነ ፖለቲካ ነው የሚያራምዱት እና በእኔ አስተያየት ብዙ ሰዎች በዚህም ሀገር ያሉ ኢትዮጵያኖች እንደሚመስልኝ የዛን አይነት የሶሻሊዝምን የተከተለ መስመር ይደግፋሉ ብዬ አልገምትም። በሁለቱ ተቀናቃኞች መካከል ፍክክሩ ጠብቆ አንድ ሰው ለይቶ ሊሆን የመከራከሪያ ነጥብ ነው። ቀሪውን በሙሉ አድማጮች በድረገጻችን ላይ ታገኛላችሁ። እንግዳችን እናመሰግናለን። አመሰግናለሁ። አሉላን የማንተን ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኔ በኩል ሰላም ጤና ይስጥልኝ።